ማህደረ ዜና። የኢትዮጵያ መሪዎች አዲስ አበባ ውስጥ ይሰበሰባሉ፣ ይነጋገራሉ፣ ይናገራሉ። በሀገሪቱ ሰላም እንደሚያስከብሩ ጦር ሰራዊታቸውን ይወዳል ያሉትን ህዝባቸውን ደህንነት እንደሚያስጠብቁ፣ ልማትን እንደሚያፋጥኑም ይደሰኩራሉ ቃል ይገባሉ። ተስፋውም በሽ ነው። የሰላም ደህንነቱ ቃል ተስፋ ጭናቅሰን አይደለም ጫንጮ ሳይደርስ የወለፊንድ የመባረቁ ሀቅ እንጂ ህቅታው ኢትዮጵያ ዛሬ ከአምቦ እስከ ጭሮ ከጅጅጋ እስከ ቦሎ ደዴሳ ሰዎች እየተገደሉ እየታሰሩ፣ እየተጋዙ መቶ ሺዎች እየተሰደዱባት ነው። ሀብት ንብረት ወድሟል። ከቦታ ቦታ መንቀሳቀስ፣ ሸቀጦች ማዘዋወር ተገድቧል። መተማመን ጠፍቷል። አዲስ አበባ ላይ የሚባለው በየአካባቢው ከሚሆነው በእጅጉ ተቃርኗል። ከእንግዲህስ አብረን እንጠይቅ። የቀድሞ የኢትዮጵያ መንግስት ደርግ የተቃዋሚዎቹን ጩኸት ጥያቄ ለማጣጣል በጫጫታ የፈረሰች ሀገር ብትኖር ኢያሪኮ ብቻ ናት በሚል መግለጫ ያኪያኪስ ነበራሉ አሉ ያኔ የሚያውቁ። በዘመናችን ስለ ኢትዮጵያ ፖለቲካዊ ጉዞ ሲነሳም የዘመኑ ያምደመረብ ፋኖዎች ሀገር በወሬ አትፈርስም እያሉ የቀዳሚ ብጤዎቻቸውን ስልት እንደ ዘመናቸው ፈሊጥ እየደገሙት ነው። በወሬ የሚፈርስም የተገነባም ሀገር በእርግጥ እስካሁን የለም። የመንግስትን አገዛዝ በመቃወም በየስፍራው አደባባይ የሚወጣውን ህዝብ ጥያቄ ከጫጫታ የህዝብ እንቅስቃሴን የሚያወሱ ዘገቦችን ከሀገር አፍራሽ ወሬ መቁጠር ግን በእርግጥ ራስ ደንቁሮ የዋሆችን የማደንቆር ስልት ውጤት ነው። ለሀገር የሚያስብ ወይም ደግሞ እውነቱን ማወቅ የሚፈልግ ካለ ኢትዮጵያ ወደድንም ጠላንም ከደማ ፋሳሽ ቀውስ መግባቷን መቀበል ከተቻለ ምክንያት መፍትሄውን መፈለግ የብልሆች ኃላፊነት ነው። ሁለት ዓመቷ የህዝባዊ ወያኔ ሀርነት ትግራይ መስራችና የቀድሞ መሪ ዶክተር አረጋዊ በርሄ ቀውሱን አስጊ ይሉታል። አሁን ያለንበት የተደራረቡ ችግሮች ፈንድተው የወጡበት ሁኔታና አገዛዙ በለመደው በአምባገነናዊ መንገድ መሄድ ያልቻለበት የብጥብጥ ሁኔታ ነው ያለ ነው። ይሄ የአደገኛ ሁኔታ ነው ያለ ነው። ከባድ ቀውስ ወቅት ነው ያለ ነው። ቀውስ አልነው፣ ብጥብጥ፣ ችግሩ የፈጠጠ ሀቅ ነው። እና ከየት ደግሞስ፣ እንዴት መጣ? በአዲስ አበባ ዩኒቨርሲቲ የፌዴራሊዝም ጉዳይ መምህርና አጥኚ ናሁሰናይ በላይ እንደ ሂሳብ ያሰሉታል። ሴረስ የሆነ የፖለቲካል ዴሞክራሲ ችግር ሳለ ፌዴራሊዝም ደግሞ በባህሪው ኢን ኤቨሪ አንዴሞክራቲክ ወይ መሄድ አይችልም። እችን ፖይንት ያዘልኝ። ፌዴራላዊ ስርዓት የዲሞክራሲያዊ መንገድ ለማስኬድ በጣም የሚያስቸግር ስርዓት ነው። ዲሞክራሲ የምንለው ኮንሴፕቹዋሊ በኢትዮጵያ እንኳን የሚገለጸው በፌዴራላዊ ስርዓቱ መንገድ ነው። ገብቷል። ፌዴራሊዝም ሲቀነስ ዲሞክራሲ ይሆናል ብጥብጥ ነው። ኦሮሚያ በለው ሶማሌ በለው ዌር ኤቨር ቦታ ብትሄድ ከዲሞክራሲ ጥረት ጋር የተያዙ ነገሮች ናቸው። ግልጽነት ከማጣት የህዝብ ጥቅም የህዝብ ጥያቄ በአግባቡ ካለመመለስ፣ መመለስ ሲያቅትህ ፕሮፓጋንዳ መንዛት፣ የማትፈጽመውን ቃል መግባት፣ ሌላ ሌላ ማላከክ። ኦሮሚያ ላይ ሲደረግ የነበረ አመፅ አንዴ ወላይታ ነው አንዴ እንዲ ሰርጎ ገባ ከሌላ ብሄር ነው ወር ኤክስተርናላይዝ ኤቭሪቲንግ እያየ ኮነ ኢሴንሻሊ ከመጀመሪያ መነሻውም የግጭቱ የዲሞክራሲ ችግር ነው። በተመሳሳይ መንገድ የኢኮኖሚ ሹም አለበት ስራ መፍጠር አለመቻል ማዓት ነገር አለበት። ዶክተር አረጋዊ የረጅም ጊዜ ተደራራቢ ችግር ውጤት ነው ባይ ናቸው። በእውነቱ ኢትዮጵያ ውስጥ ያለው አሁን ችግር ወቅታዊ አስቸጋሪ ሁኔታ ኢህአዴግ የፈጠረው ቢሆንም በመሰረቱ ይቺ ሀገር ለህዝብ የሚሆን ለሀገር የሚሆን ስርዓት ያልነበረባት አገር በመሆኗ ችግሮች እየተደራረቡ እየተደራረቡ መጥተው ህወሀት ኢህአደግ ሲመጣ ደግሞ የስልጣን ሩጫ ብቻ በማድረጉ በዛ ላይ ደግሞ የስልጣን ስግብግብነቱ የጥቅም ስግብግብነቱ ይሄ ገዢው መደብ የፈጠረው ሰንካላ አካሄድ ነው እዚህ አድርሶን ያለው። የኢትዮጵያ መንግስት ቀውሱን ለማስወገድ ባለፉት ሁለት አመታት አዋጆችን ሽሯል። ከጎንደር እስከ ዶዶላ ጠንካራ የኃይል እርምጃ ወስዷል። በአስር ሺህ የሚቆጠሩ ሰዎችን በየጦር ሰፈሩ አስሮ አይደገምም አሰኝቷቸዋለም። ካቢኔ ሽሮ አዲስ ሾሟል። ጥልቅ ያለውን ተሃድሶ ማድረጉን አስታውቋል። አስር ወራት የዘለቀ የአስቸኳይ ጊዜ አዋጅ ደንግጓል። ሁነኛ መፍትሄ ግን ቢያንስ እስካሁን የለም። አቶ ናሁ ሰናይ በዲሞክራሲ እጦት ተፈጠረ ያሉት ችግር ከተፈጠረ በኋላም ዲሞክራሲያዊ መፍትሄ አልተሰጠውም ይላሉ። ከተፈጠረ በኋላም ዲሞክራሲያዊ የሆነ አፈታት አለመከተል ነው የፌዴራል መንግስትም የክልል መንግስታትም የወሰዱት ያሉት ኦፕሽን ጦር ይልካል፣ ያኛው ደግሞ ተወረርክ ይላል። ሚሊሻውን ወደ ታንታ ያስገባል። የክልል ሚሊሻ ተጨማሪ አቅም ግንባታ ይሰጣለሁ ይላል። የመጀመሪያ የግጭቱ መነሻም ከፌዴራላዊ ስርዓቱ ሊመነጫ አይደለም። ቢኮዝ በፌዴራላዊ ስርዓቱ ጥቅሜ አልተከበረም፣ ቋንቋ የተረግጠዋል እገሌ መቶ ያስተዳድረኝ ነው። ወይ የተሰጠኝ በጀት ሳማን ወስዶታል የሚል ጥያቄ አልሰማም። እስካሁን እኔ ባለኝ መረጃ ማለት ነው። ጥያቄዎች እየተነሱ ያሉትም በዚካ መሬት ላይ ያለው እውነታም አልነው ነው፣ ከአንኤምፕሎይመንት እና ከዲሞክራሲ እጥረት የሚመነጭ ችግር ነው። ከተከሰተ በኋላ ዲሞክራቲክ የሆነ አፈታት ለመውሰድ የተሞከረ አይመስለኝም። የኢትዮጵያ ባለስልጣናት ሹምሽር፣ ስልጣን የመልቀቅ ጥያቄ፣ አንዳቸው ከሌላቸው የሚቃረን ጋዜጣዊ መግለጫ መስጠታቸውና የቃል ድርጊታቸው መቃረን ለችግሩም የጋራና ሁነኛ መፍትሄ እንዳይፈልጉ እንቅፋት ሳይሆን አልቀረም የሚሉ ወገኖች ብዙ ናቸው። ሌሎች ግን ሀገሪቱን የሚመራው ኃይል በግልጽ አይታወቅም ይላሉ። አቶ ናሁሰናይ ተጠያቂነት የሚሰማው ባለሥልጣን አለመኖሩ ነው ባይ ናቸው። በገዢ ፓርቲ በኢህአዲግ መሪዎች መካከል ሽኩቻለ የሚለውን ግምትም ይጋራሉ። ባለስልጣኖች በብሔር ጉልባብ ይነግዳሉ። በብሔር ጉልባብ ከጥቅም ጋር ይገናኛሉ። በብሔር ጉልባብ ከተጠያቂነት ይርቃሉ። ስትራክቸራሊ፣ በመዋቅር ደረጃ የምናወራ ከሆነ የዲሞክራሲያዊ ተጠያቂነት የዲሞክራሲያዊ አካውንታብሊቲ ማጣት ነው ለዚህ ሁሉ ጣጣ የሚያመጣው ቢኮዝ አሁን ሁሉም ሲጽፉ ኃላፊነት ተሰምቶት የሚጥፍ አንድ ባለስልጣን እኮ የለም እያልኩ ነው። ኃላፊነት ተሰማው አልተሰማው የሚጠይቅበት ነገር የለም። ስለዚህ ህዝቡን ወደ ፈለጉት ይነዱታል። ህዝቡን እንደ ጅላ ይንቁታል። ገብተዋል። የስልጣን ሽኩቻ አለ ብለህ ታምናለህ አንተ? የነገር እኮ በቅንፍ እኮ ሴም እኮ ነው። የስልጣን ሽኩቻ ማለት እኮ ቤዚካሊ ዴሞክራሲያዊ ባልሆነ መንገድ የራስን ጥቅም ለማስከበር መራራቅ ማለት ነው፣ የስልጣን ሽኩቻ ብለን ማለት ነው። ተገቢና ዴሞክራሲያዊ ባልሆነ መንገድ ሀይል ለመያዝ ስልጣን ለመጨመር የሚደረግ ብለን ግልጽ እናድርገው። ሲጠ ሽኩቻ የሚለው ብዙ ጊዜ ጥሩ ነገር ስለሚመስል ማለት ነው። ነገር ግን ይሄ ይኸውልህ እሱ ከተቃዋሚዎች ምናምን ሲሆን ልትል ትችላለህ። አሁን ኢንተርና ነው ኢንተርናል። አሁን ተቃዋሚ እኮ የለም ኢትዮጵያ ላይ መቻ አለ። አሁን እኮ የኢህአዴግ ተቃዋሚ እኮ ኢህአዴግ ውስጥ ያለ ድርጅት ነው። አንድ መሰረታዊ ችግሩ በኢህአዴግ ውስጥ የዓላማ አንድነት አለ ለማለት ያስቸግራል። አሁን ሪችን ፖይንት ከዚህ የሚመነጭ ይሄ የስልጣን ሽኩቻ በለ ዋት ኤቨር መሯሯጦ ምናምን የዓላማ አንድነት ከማጣት ይነሳል። ቢኮዝ ዓላማ ሌላ ሆነዋል ማለት ስልጣን መያዝ ብለዋል ማለት ለአንድ ፐርፐስ የቆሙ ሰዎች አልመስል ብለዋል። የዚህ ዴሞክሬቲካል ክሪቲካል ኦርጋናይሽናል አስፔክቱ ምንድን ነው? ኢንተርናል ዴሞክራሲ የለም ማለት ነው። በውስጥ ዴሞክራሲ ከሌለ ስልጣን ለመያዝም የበላይ ለመሆንም ወይ ከሆን ነገር ለመውጣትም ውጭ ላይ የተቋመሩ ነው እነ ሰዎች ማለት ነው። ያልተገባ ስልጣን ውጫ ስታረግ መቋመሪያ ያደረጉት በህዝብ ህይወት ነው። ፈረንሳዊው ጋዜጠኛና የፖለቲካ ተንታኝ ሬኔ ለፎ በቅርቡ እንደጻፈው ደግሞ በኢህአዲግ ነባርና አዳዲስ መሪዎች መካከል መግባባት ያለ አይመስልም። በጠቅላይ ሚኒስትር ኃይለማርያም ደሳለኝ የሚመራው ካቢኔ ሀገሪቱን ሙሉ በሙሉ ማስተዳደሩን ጋዜጠኛው ይጠራጠራል። ለፎ እንደሚለው የቀድሞው ጠንካራ ጠቅላይ ሚኒስትር አቶ መለስ ዜናዊ ሙሉ በሙሉ ተቆጣጥረውት የነበረውን የመንግስት ስርዓት ከመለስ ሞት በኋላ የሚዘውሩት አንድም የደህንነት የጸጥታው፣ ሁለትም የጦር ሰራዊቱ አዛዦች ናቸው። ዶክተር አረጋዊ በርሄ ግን ጉዳዩን ሰፋ አድርገን ማየት አለብን ይላሉ። የሀገሪቱን ፖለቲካዊ ስርዓት በመዘወሩ ሂደት የሀያላን መንግስታት እጅም አለበት። እንደ አንጋፋው ፖለቲከኛ እምነት አንደኛ ይህን ሀገር የሚመራው ያለ ሰፋ አድርገን ካየ ነው የውጭ ኃይሎችም አሉበት። በተለይ አሁን ይሄ የነበረው አምባገነን ስርዓት በተከፋፈለበት ወቅት የሀያላን መንግስታት እጅ በሰፋ መልኩ አለ። እነሱ ደግሞ ጥቅማቸው ለማስጠበቅ ሲሉ ተስፋ ያለውን ወገን እየደገፉ እያስታጠቁ፣ በገንዘብ እየደጎሙ እንደዚሁም በሜላ ሜላዎች እያስተማሩ የማሰቃየት ስራዎች ጭምር እያስተማሩ የሚመሩት የውጭ ኃይሎችም እንዳሉ ማወቅ አለብን። አንደኛ እሱ ነው። ሁለተኛ ወደ አገር ቤት ስንሄድ ደግሞ መለስ ስልጣን ላይ እስከነበረ ድረስ ሁሉን ተቆጣጥሮ እጅ ውስጥ አስገብቶ ነበር። ልክ እንደ መንግስቱ ኃይለማርያም ወይም እንደ አጼ ኃይለ ሥላሴ ማለት ነው። ሁሉም ለእሱ ተገዢ ሆኖ ነበር፣ አጎብዳጅ ሆኖ ነበር። አሁን እሱ ሲወገድ ይሄ ታፍኖ የነበረው አካላት ለየራሱ የበላይነቱን ለማረጋገጥ የሚፎካከርበት ወቅት ነው ያለ ነው። ትንሽ የተደራጀው ሰራዊቱና የጸጥታው ኃይሉ ስለሆነ እነሱ የበላይነት የማሳየት ሁኔታ ይታይባቸዋል። ነገር ግን እነሱም እንደሆነ የጉልበት አቅጣጫ እንጂ የፖለቲካ አቅጣጫ ስለሌላቸው ምን ማድረግ እንደሚችሉም አያውቁም። ሩዋንዳ ስምንት መቶ ሺዎችን የፈጀውን ዘግናኝ የዘር ጭፍጨፋን ባስተናገደች ማግስት ኪጋሊን ቀድመው ከጎበኙም ጥቂት የውጭ መሪዎች አንዱም ያኔው የኢትዮጵያ የሽግግር መንግስት ፕሬዚደንት አቶ መለስ ዜናዊ ነበሩ። አቶ መለስ ለሁለተኛ ጊዜም ኪጋሊን ሲጎበኙ ትንሽቱ ሀገር የትልቅ ጥፋቷን ማቅ እንዳጠለቀች በዓለም አደባባይ ብቅ ያለችበት ጊዜ ነበረ። 1995 እንደ ጎርጎሪያኑ አቆጣጠር አቶ መለስ በያነው የሩዋንዳ ምክትል በአሁኑ ፕሬዚደንት ፖል ካጋሚ ጋባዥነት አዲስ ለተከፈተው ለኪጋሊ ዩኒቨርሲቲ ተማሪዎች ንግግር አደረጉ። አሰቃቂውን ግፍ አንስተው እንዳትረሱት ግን ይቅር በሏሉ ኢትዮጵያዊ መሪ አዳራሹን ላጨናነቀው ተማሪ ፎርጊቭ በት ኖት ፎርጌት። ኢትዮጵያ ለብዙ ሺህ ዘመናት ነፃነቷን ጠብቃ የኖረችው በብሔሮቿ መካከል ልዩነት ሳይቀርቀርቶ አይደለም። ጠንካራው ኢትዮጵያዊ መሪ አዳራሹን የሚያነቃንቀውን የአድናቆት ጭብጨባ ጋብ እስኪልላቸው እየጠበቁ ቀጠሉ። ትልቅ ብሔራዊ ችግር በተለይ የውጭ ወረራ ሲኖር ሕዝቡ ልዩነቱን አቻችሎ በጋራ ስለሚቆም እንጂ አካሉ አዲስ አበባ ላይ የመቶ ዓመት ታሪኳን የነገሩ መሪ ኪጋሊ ሲደርሱ ወደ ብዙ ሺህ ዓመት መቀየራቸውን የሰሙ ጋዜጠኞች ጉዳዩን የቡናና ሲጋራ ማወራረጃ አድርገውት ነበረ። የመለሷ ኢትዮጵያ በእርግጥ ከችግር ወጥታ አታውቅም። ጠንካራ መሪዋን ከሸኘችበት ጊዜ ጀምሮ ግን ከትልቅ የቀውስ ባህር ውስጥ ተዘፍቃለች። ፖለቲካዊ ቀውሱ በመቶ ከመቶ ምርጫ ውጤት ሊጀቦንላት ከቶ አልተቻለም። አሸባሪ ጸረ ሰላም፣ የጎረቤት መንግስታት ተላላኪ እየተባለም ተቃዋሚ ፖለቲከኞቿን፣ ጋዜጠኞቿን፣ የመብት ተሟጋቾቿን ወህኒ መወርወሩም እስካሁን የተከረው ነገር የለም። ዛሬም የዜጎቿን ህይወት ደም አካል፣ ሀብት፣ ንብረት እያስገበረች ነው። እስከ መቼ? አቶ ናሁሰናይ ሶስት የተከፈለ የመፍትሄ ሐሳብ አላቸው። አሁን የሚገርብ በሚያሳዝን መልኩ ተወደድ ተጠላም የዚህ ሀገር ፊት ከኢህዲግ ተያይዘዋል። ስልጣን ያለው ኢህዲግ ነው። ጠበንጃ የያዘው ኢህዲግ ነው። ዋትቨር ማህተም ያለው ኢህዲግ እጅ ነው። ፈረስቲንግ ሀገር ይኑረን። በሰላም ገብተን መውጣት አለብን። ለዚህ ደግሞ ኢህዲግ የሚመራው አገር ትልቅነት መገንዘብ አለበት ትልቅ ሀገር ነው የያዘው ትልቅ ህዝብ ነው የያዘው በብዙ ዋጋ ተክፍሎ የቆየ ሀገር ነው ገብተዋል ሰው ይህን ፕሪዘርቭ ለማድረግ አንድ የዓላማ አንድነት እንዳላቸው በተግባር አያሳዩም ከግል ጥቅም ይልቅ የህዝብ ጥቅም ያስቀድሙ እና በተግባር ያሳዩ። በፈርስት ሲግማል ይሄ ኢሚዲየት ነገር ነው። ሎንግ ተርም ሶሉሽኑ ኢትዮጵያ የሁሉም መሆኗ ታውቆ የታሰረም ውጭ ያለውም ዋትኤቨር ዲስከስ አድርገን በጋራ ተማምነን የምንቀጠልበት ሀገር መስራት ያለብን እንጂ ከዚህ በኋላ አንዱ ብቻውን መምራት የሚችልበት ኮንዲሽን አብቅቷል። ኢሚዲየት ሶሉሽኖቹ እነዚህ ናቸው። ዶክተር አረጋዊ በርሄ ተቃዋሚዎች በጋራ እስኪቆሙ አይነት ባይ ናቸው። አንድ ኮንዲሽን አለ ተቃዋሚው አገር ቤትም ያለው ይሁን ውጭም ያለው ይሁን ለመጽሀይቱ ኢትዮጵያ የሚሆን የጋራ ስርዓት መመስረት አለብን። ሁላችን እኩል የሚያስተናግድ ብሎ ይሄ ይበጃል የሚል ስምምነት ከደረሰ በጋራ ህዝቡን ማንቀሳቀስ ይችላል። በጋራ ህዝቡን ለማሰማት ይችላል። በጋራ ሲነሳ ደግሞ ህዝቡም ያዳምጠዋል። ስለዚህ በቀላሉ ወደ ተረጋጋ ሁኔታ በሰላም ለመሸጋገር ይቻላል። ይሄ ሳይሆን ከቀረ ግን በእርግጥ ብጥብጡ ይቀጥላል። ሀገራችን ሳትከፋፈል፣ ህዝባችን እርስ በርሱ ሳይዳማ ሳይበጣበጥ የጋራ ስርዓት የሚመሰረትበት ሁኔታ በጋራ ድምፅ ማሰማት ይጠይቃል። በጋራ መ ይሄ ደግሞ የሚቻል ነገር ነው ባይ ነኝ። ነጋሽ መሐመድ ነኝ። እስኪ እንደገና ቸር